ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ያስትል። እንደምናመሻችሁ የሰኞ ነሐሴ 5 2006 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በምሽቱ ዝግጅት የደቡብ ሱዳን ተቀናቃኞች በአዲስ አበባ የሰላም ድርድራቸውን ሲቀጥሉ፣ የሰብአዊ መብት ተሟጋጅ ቡድኑ ሁማን ራይትስ ዋች ደቡብ ሱዳን ውስጥ በጦርነት ወንጀል ደረጃ ሊታይ የሚችል የግጭት ተግባር እየተፈጸመ መሆኑን መዝግብ ያለሁ ይላል። ከአራት መቶ በላይ የሚሆኑ የግጭቱ ሰለባዎችንና እማኞችን ባነጋገርነው መሰረት ሁለቱም ወገኖች የጦርነት ወንጀል ፈጽመዋል የሚል ድምዳሜ ላይ ደርሰናል። የሁማን ራይትስ ዋቿ ሌዝሊ ለፍኮ ናቸው። ዝርዝሩን ይዘናል። አምስት መቶ አፍሪካውያን ወጣቶች በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ግብዣ የሰባት ሳምንት የልምምድ ልውውጥና የመሪነት ሥልጠና ወስደው በቅርቡ ወደየሀገሮቻቸው ተመልሰዋል። ከእነዚህ ወጣቶች መካከል ኢትዮጵያውያኑ ከእናንተው ከአድማጮቻችን ጋር ያደረጉትን ቀጥተኛ ውይይት ለምሽቱ ይዘናል። ለምሳሌ እኔ ክላስ ከነበሩት ውስጥ አንዷ በሲሼልስ የፓርላማ አባለች የ33 ዓመት በምንሰራው በማንኛውም ስራ በሚኖረን አስተዋጽኦ ሁልጊዜ አሳንሰን አኔ የምንሰራው ትንሿም ስራ በአንድ ሰው ህይወት ውስጥም ቢሆን በራሳችንም ቢሆን የሚያመጣው ለውጥ አለ። እድገት ሂደት ነው። ዲሞክራሲ ስርዓት ግንባታን፣ ፍትሐዊነትን ማስፈንም፣ የኢኮኖሚ እድገትን ማምጣት፣ ያንን የኢኮኖሚ እድገት ዘለቄታዊ ማድረግ፣ እነዚህ ሁሉ ነገሮች በሂደት የሚገኙ ናቸው። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። ለምሽቱ ዜናዎች አዲሱ አበበ እንደሆነ ናይጄሪያ ግዙፏ ከተማ ሌጎስ ውስጥ አዲስ በኢቦላ ቫይረስ የተያዘ ሰው መገኘቱን የአገሪቱ ጤና ጥበቃ ሚኒስቴር ዛሬ አስታወቀ። የአሁኑ አጋጣሚ ናይጄሪያ ውስጥ ለኢቦላ ቫይረስ የተጋለጡትን ሰዎች ቁጥር አስር አድርሶታል። ናይጄሪያ ቫይረሱ በብዙ ከተስፋፋባቸው ከጊኒ ፣ ሴራሊዮንና ላይቤሪያ ጋር ሆነው ስርጭቱን መዛመት ለመቆጣጠር እየሰሩ ቢሆንም አገሮቹ ያሉባቸው የጤና መሠረተ ልማት ችግሮች በፈጣንና በጠንካራ ሁኔታ እንዳይንቀሳቀሱ እንቅፋት የደቀነባቸው መሆኑ ተገልጧል። ጊኒ ከላይቤሪያና ከሴራሊዮን ጋር ያሏት ድንበሮቿን መዝጋቷን ከትናንት በስቲያ ቅዳሜ አስታውቃለች። የዓለም ጤና ድርጅት ደብልዩ ኤች ኦ አሁን ያለውን የኢቦላ ሁኔታ ዓለም አቀፍ የጤና አጣለፊ ችግር ሲል ጠርቶታል። አራቱ አገሮች እንዲህ አይነቱን ከቁጥጥር ውጭ የሆነ ሁኔታ ለመቆጣጠር አቅማቸው ስለማይፈቅድ ሰፋ ያለ ዓለም አቀፍ እገዛ እንዲደርስላቸው የዓለም ጤና ድርጅት ዲሬክተር ማርጋሬት ቻን ጥሪ አሰምተዋል። ደብሊውኤችኦ ባለፈው ሳምንት ባወጣው መግለጫ በአራቱ የምዕራብ አፍሪካ አገሮች ውስጥ ለኢቦላ ቫይረስ የተጋለጠው ሰው ቁጥር 1779 መድረሱንና ከመካከላቸውም 961ዱ መሞታቸውን አስታውቁ ነበር። የኢራቁ ምክትል አፈ ጉባኤ ሃይደር አል አባዲ አዲስ መንግስት እንዲያቋቁሙ በፕሬዝዳንቱ ፋውድ ማሱም መጠየቃቸው ተነገረ። ከእስላማዊ አማጽያን ጋር በውጊያ ላይ ላለችው ኢራቅ ምክትል አፈ ጉባኤው አዲስ መንግስት እንዲመሰርቱ ዛሬ ሰኞ የተመረጡት በኢራቁ ዋናው የሻይት ክንፍ በሆነው በብሔራዊ ህብረት መሆኑም ታውቋል። ምክትል አፈ ጉባኤው አል አባዲ የዶክትሬት ድግሪያቸውን ከብሪታንያው ማንቸስተር ዩኒቨርሲቲ በኤሌክትሮኒክስ ኢንጂነሪንግ እያገኙ ናቸው። ቀደም ሲል ዛሬ ሰኞ ከኢራቁ ከፍተኛ ፍርድ ቤት በተሰማው ቃል መሰረት የጠቅላይ ሚኒስትሩ ኑሪ አልማሊኪ ክንፍ ነው በምክር ቤቱ ከፍተኛውን ቁጥር የያዘው። እናም ሚስተር ማሊኪ ፕሬዚዳንቱ ሚስተር ማሱም አስቀድመው አዲስ ጠቅላይ ሚኒስትር ባለመምረጣቸው ክስ እንደሚመሰርቱ ተናግረዋል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ግን ለኢራቅ ወሳኙ እርምጃ መንግስት ማቋቋም መሆኑን አመልክተው ሚስተር ማሊኪ ነገር ማካበዳቸውን እንዲያቆሙ አሳስበዋቸዋል። መላው የኢራቅ ሕዝብ አሉ። መከላከያ ሚኒስትር ጆን ኬሪ፣ የውጭ ጉዳይ ሚኒስትር ጆን ኬሪ ይቅርታ፣ ዋናው ለኢራቅ ሕዝብ የሚያስፈልገው መንግስት መስረታ ነው። ከአገሪቱ ተጨባጭ እና አሁን ከሚሰራበት ህግ ውጪ የሚደረግ እንቅስቃሴ ምንም አይነት አለም አቀፍ እውቅና የለውም ብለዋል። እስራኤልና ፍልስጤማውያን ጋዛ ላይ ሲካሄድ የቆየ ውጊያ በዘላቂነት እንዲያከትም የሚያደርግ ተኩስ አቁም ውል መድረስ ላይ የታለመ አዲስ ድርድር ካይሮ ላይ ጀምረዋል። ዛሬ ሰኞ ግብጽ ሁለቱን ወገኖች በተዘዋዋሪ እያደራደረች ባለችበት ዕለት የሁለተኛው ለሶስት ቀናት የሚቆይ ተኩስ አቁም ጸንቶ ውሏል። ለአንድ ወር በዘለቀው ውጊያ ከሁለት ሺህ የሚበልጡ ሰዎች ተገድለውበታል። ዜናውን በዚሁ አበቃን። በሶስት ሰዓቱ መደበኛ ፕሮግራማችን በዚህ በእስራኤል ጉዳይ ላይ ዘገባ እናክላለን። እስከዛ ው ደህና ምሽ ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የደቡብ ሱዳን አማጽያን አዲስ አበባ ላይ በመካሄድ ባለው የሰላም ድርድር መሳተፋቸውን ቀጥለዋል። አማጽያኑ በድርድሩ መሳተፋቸውን የቀጠሉት ከመንግሥት ጋር በቀጥታ ለመደራደር ያቀረቡት ጥያቄ ምላሽ በማግኘቱ እንደሆነም አስታውቀዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ድርሶናል። በይፋ በተከፈተ ገና በሁለተኛው ቀን የአዲስ አበባውን የሰላም ድርድር አቋርጠው የነበሩት የደቡብ ሱዳን አማጽያን ምክንያት አድርገው ያቀረቡት የተሳታፊዎቹን ማንነት ነው። ይሄኛው ዙር ድርድር ሁሉን አቀፍ መሆኑን የገለጸው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ጉዳዩ ይመለከታቸዋል ያላቸውን አካላት ሁሉ ጋብዟል። የሲቪክ ማህበረሰብ፣ የሃይማኖት ተቋማት፣ የፖለቲካ ፓርቲዎችና ሌሎችም ከተጋበዙት መካከል ናቸው። ቀጥተኛ ድርድር መካሄድ ያለበት በመንግስትና በእኛ መካከል ነው ያሉት አማጽያ ግን ሌሎቹ የአማካሪነት ሚና ብቻ ሊኖራቸው እንደሚችል በመግለጽ ከሳምንት በፊት የተጀመረውን ድርድር በሁለተኛው ቀን አቋረጡ። ካለፈው ቅዳሜ ጀምሮ ግን እንደገና እየተካፈሉ ይገኛሉ። የአማጽያኑ ቃል አቀባይ ፖት ካንግቾል ለቪኦኤ ሲናገሩ ጥያቄያችን ተመልሰዋል ብለዋል ከኢጋድ ያገኘነው መረጃ እንደሚያሳየው፣ አዎ ጥያቄያችን ተመልሷል። ኢጋድ እኛና መንግስት የሁለትዮሽ ንግግር በማድረጋችን ጉዳይ ተስማምቷል። ጉዳዩ የሚመለከታቸው ሌሎች ወገኖች በአማካሪነት ይቆያሉ ማለት ነው። አሁን ግን የቀጥታ ድርድሩ ገና አልተጀመረም ነው ያሉት። የደቡብ ሱዳን መንግስትም ከአማጽያኑ ጋር በቀጥታ የመነጋገሩን ሀሳብ እንደሚደግፈው አስታውቋል። የሀገሪቱ የማስታወቂያ ሚኒስትርና የመንግስት ዋነኛ ተደራዳሪ ማኩይ ሉዌዝ ለቪኦኤ ሲያስረዱ We accepted uh, that we sit with the rebels, mm -hmm. and this, even though that had been our original position, but when it was rejected, we accepted the the inclusivity, and this is. Uh, and since the rebels have gone back from inclusivity, we are under duty to follow them wherever they are, because we are inside search of peace. Peace cannot come without the participation of the rebels. We cannot bring peace if we sit with the other stakeholders, because other. ከአማጽያኑ ጋር ተቀምጠን መነጋገር እንዳለብን ተቀብለናል። ይህ የቀጥታ ድርድር ጉዳይ እኛ ከመጀመሪያውም ያነሳነው ነበር። በይጋድ በኩል ተቀባይነት ሲያጣ ግን ሁሉን አሳታፊ የሚለውን አካሄድ ተቀብለን ቀጠልን። አማጽያኑ ይሄኛውን መድረክ ጥለው ሲሄዱ ግን የትም ይሁኑ የትም እነሱን የመከተል ስራ ይጠብቀናል። ምክንያቱም እኛ ሰላም እንፈልጋለን። ያለ አማጺያኑ ተሳትፎ ደግሞ ሰላም አይመጣም። ለድርድሩ ከተጋበዙት ሌሎች አካላት ጋር ብንቀመጥ ሰላም አናመጣም። ምክንያቱም እነሱ ከሰላም መምጣት ጋር የሚያገናኛቸው ነገር የለም። እዚህ የተገኙት የሰላም ስምምነት ላይ እንድንደርስ ለማገዝ ነው ነው ያሉት። ከቅዳሜ ጀምሮ ባለው ፕሮግራም ከሰላምና ጸጥታ፣ እንደዚሁም ከተያያዥ ጉዳዮች ጋር የተገናኙ ጽሁፎች እየቀረቡ በሰላሙ ድርድር ተሳታፊዎች ውይይት እየተደረገባቸው ነው። መንግስትና አማጽያኑ የቀጥታ ድርድር የሚጀምሩትም ይህ ፕሮግራም ከተጠናቀቀ በኋላ መሆኑን የማስታወቂያ ሚኒስትሩ አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተያያዘ ዜና አንድ የሰብአዊ መብት ቡድን ደቡብ ሱዳን ውስጥ በጦርነት ወንጀል ደረጃ ሊታይ የሚችል የግጭት ተግባር እንደተፈጸመ መዝግቤያለሁ ይላል፣ ሂውማን ራይትስ ዎች አዲሱ የደቡብ ሱዳን ጦርነት በሚል ርዕስ ያወጣው አዲስ ዘገባ ይቅርታ፣ እንደገና ደግመዋለሁ። በሚል ርዕስ ያወጣውን ዘገባ የተመለከተ አስመልክቶ ጆዲ ካፖዋ ያጠናቀረውን ዘገባ አዳነች ሳየት አቀርበዋለች። ባለ ዘጠና ሁለት ገጹ ዘገባ ባለፈው ታሳስ ወር በደቡብ ሱዳን መንግሥት ኃይሎችና በአማጽያን መካከል ውጊያ ከተጀመረበት ጊዜ አንስቶ የተፈጸሙትን በደሎች መዝግቧል። ሌዝሊ ሌፍኮ የሰብአዊው መብት ቡድን የአፍሪቃ ክፍል ምክትል ሥራ አስኪያጅ ናቸው። We conclude that based on the research we've done with more than 400 victims and witnesses of abuses, ከአራት መቶ በላይ የሚሆኑ የግጭቱ ሰለባዎችንና እማኞችን ባነጋገር ነው መሰረት ሁለቱም ወገኖች የጦርነት ወንጀል ፈጽመዋል የሚል ድምዳሜ ላይ ደርሰናል። ከዚያም አልፎ በስብእና ላይ በተፈጸሙ ወንጀሎች ደረጃ ሊታይ ይችላል። ይህም በጦርነት ህግ መሰረት ከባድ ወንጀል ነው። ከተመዘገቡት አስከፊ በደሎች መሃል እንደ አውሮፓ አቆጣጠር ከታህሳስ 15 እስከ 18 ቀን በነበረው ጊዜ ውስጥ የተፈጸመው እንደሆነ ሌፍኮ ገልጸዋል። በቀጠሉት ሁለት ቀናት ውስጥ የመንግስት ኃይሎች በተለይም ዲንቃ የሆኑት ወታደሮች ከቤት ቤት እየተዘዋወሩ ነዋሪዎችን ከበቡ። ከሁለት መቶ እስከ አራት መቶ የሚሆኑትን ወንዶች ጁባ በሚገኘው የቀድሞ የፖሊስ ጣቢያ ህንፃ በነበረ ውስጥ ካሰሩ በኋላ አብዛኞቹን ገደሉ። የሰብአዊ መብት ቡድን ባለሥልጣን አያይዘውም ጥቂት ሰዎች፣ አንዳንዶቹ በአስከሬኖቹ ስር ተደብቀው ከሞት የተረፉ እንዳሉ ገልጸዋል። አዲሱ ዘገባ ታዲያ የእነሱን ምስክርነትንም እንደተጠቀመ ሌፍኮ አውስተዋል። ቦር፣ ማለካል እና ቤንቱን በመሳሰሉት ባለፉት ስድስት ወራት ውስጥ ውጊያ በተካሄዱባቸው ዋና ዋና ከተሞች ሁለቱም ወገኖች በሲቪሎች ላይ ዘግናኝ ወንጀል ፈጽመዋል። ብዙውን ጊዜ ሰዎች ኢላማ የሆኑት በዘራቸው ምክንያት ነው። ሁለቱም ወገኖች ሆስፒታል ውስጥ የነበሩትን ሰዎች ገለዋል። በመሸሽ ላይ የነበሩትንም ፈጅተዋል። የአካል ጉዳተኞች የሆኑ አረጋውያን ወይንም ለመሸሽ ያልቻሉ አረጋውያን በቤታቸው እንዳሉ ተገለዋል። ስለሆነም እጅግ አስከፊ ግጭት ነው የተካሄደው። በዝቅተኛ ደረጃ ቢሆንም አሁንም እንደቀጠለ ነው። ግጭቱ እንደተጀመረ ብዙ ታዛቢዎችና ተንታኞች የዘር ግጭት አድርገው ከማየት ተቆጥበው ነበረ። አሁን ግን ተገንዝበውታል። መለስ ብለን ስናየው በዘር ላይ የተመሰረተ ግጭት እንደሆነ አያጠራጥርም። መጀመሪያ ላይ ዘር መር ግጭት መሆኑ ግልጽ አልነበረም። ግጭቱን በዘር ደረጃ ማስቀመጡ ሁኔታው ወደዚያ እንዳያመራ የመስጋት ጉዳይም ነበረ። ይሁንና ውጊያው ሰባተኛ ወሩን በያዘበት በአሁኑ ወቅት አብዛኞቹ ግድያዎች በዘር ላይ የተመሰረቱ እንደነበሩ በጣም ግልጽ ሆኗል። ዘረፋን የመሳሰሉ በኢኮኖሚ ላይ የተመሰረቱ ወንጀሎችም እንዳሉ ሌዝሊ ሌፍኮ አስገንዝበዋል። እስካሁን ባለው ጊዜ እንዲህ አይነቶቹ ወንጀሎች ሁለቱም ወገኖች በኦፊሴል እንደሚያግዷቸው የሚያሳይ ማስረጃ አልታየም ብለዋል። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን በደቡብ ሱዳን ላይ የጦር መሳሪያ ማዕቀብ እንዲጣል፣ ከባድ የዓለም አቀፍ ህግ ጥሰት በፈጸሙ ማናቸውም ግለሰቦች ላይ ያነጣጠረ ማዕቀብም እንዲጣል ጥሪ አድርጓል። ደቡብ ሱዳን ውስጥ በተካሄደው ግጭት የአብዛኛው ሀይል ተጠቃሚነት ኢላማ የሆኑት ሲቪሎች ናቸው። በተፋላሚ ወገኖቹ መካከል የተካሄዱ ውጊያዎች ቢኖሩም አብዛኛው የኃይል ተጠቃሚነት ተግባር የተፈጸመው ግን በሲቪሎች ላይ ነው። ይሁንና ለወንጀል ክስ የሚያስፈልገውን ማስረጃ የሚሰበስብና የሚጠብቅ አካል ያለ አይመስልም ብለዋል ሌዝሊ ሌፍኮ። አድማጮች በደቡብ ሱዳን ተፈጸሙ ስለሚባሉት የጦርነት ወንጀሎች የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ ክንገናኝ በደህና ቆዩን። ከተለያዩ የአፍሪካ ሀገሮች የተመረጡ አምስት መቶ ወጣቶች በዩናይትድ ስቴትስ ለሰባት ሳምንታት የቆዩበትን የሥልጠና ትምህርት መርሃ ግብር ከፕሬዚዳንት ባራክ ኦባማና ከተለያዩ የዩናይትድ ስቴትስ ታላላቅ ባለሥልጣናት ጋር ውይይት በማድረግ አጠናቀዋል። ይህንን መርሃ ግብር የጀመሩት ፕሬዚዳንት ባራክ ኦባማ ሲሆኑ በዚህ ዓመት መርሃ ግብሩ በኔልሰን ማንዴላ ስም ተሰይሞ እነዚህ ወጣቶችም በታላቁ መሪ ሥራዎች አራያነታቸውን በመያዝ ራሳቸውም ማህበረሰባቸውን ሀገራቸውንና አፍሪካን ይመራሉ የሚል ተስፋ ተጥሎባቸዋል። የአሜሪካ ድምፅ ሬዲዮ ከነኝህ ወጣቶች ጋር በአይነቱ የተለየ የሆነ የሬዲዮና የማህበረሰብ የመገናኛ ብዙሀን ማለት በፌስቡክና በትዊተር ሁለቱን ያጣመረው ውይይት አሰናድቷል። ወደ ውይይቱ። ህላዊ ሰውነት እባላለሁ። እኔ የመጣሁት ከአዲስ አበባ ሲሆን በሙያ አርኪቴክት ነኝ። አሁን በመስራት የሚገኘው በአዲስ አበባ ዩኒቨርሲቲ በድሮ ህንጻ ኮሌጅ በመባል በሚታወቀው ኢአይኤቢሲ የአርኪቴክቸር የከተማ ልማትና የኮንስትራክሽን ኢንስቲትዩት ውስጥ ሲሆን በማስተማርና በምርምር ስራ ላይ ይገኛለሁ። እዚህ ስድስት ሳምንት እስካሁን ስልጠና ሶስት በፓብሊክ ማኔጅመንት የቆየው ሲሆን አሁን ደግሞ በዋሽንግተን ዲሲ የዋሽንግተን ፌሎሽፕ የማንዴላ ፕሬዚደንሻል ሳሚት ላይ ለሶስት ቀን እየተካፈልን እገኛለሁ። ጤና ይስጥልኝ። ኢዳ ዘካሪያስ እባላለሁኝ ከአዲስ አበባ ነው የመጣሁት። እኔም በአዲስ አበባ የሚገኘው የተባበሩት መንግስታት ልማታዊ ድርጅት ነው መሳራው። የህዝብ ግንኙነት ባለሙያ ነኝ። በሲቪክ ሊደርሽፕ ትራክ በሚባለው ነው የመጣሁት እና ይሄም በመንግስት ባልሆኑ ድርጅቶች አስተዳደር ዙሪያ ላይ ያለ ስልጠና ላይ ነው የተካፈልኩት። ጽዮን ተፈራ እባላለሁ። የተወለድኩት እና የመጣሁት ከአዲስ አበባ ነው። ያጠናሁት የስነ ልቦናና የማህበራዊ ወይም ሶሻል ወርክ የሚለው የትምህርት ዘርፍ ሲሆን በአሁን ሰዓት የምሰራው ለህጻናት አድን ድርጅት በህጻናት ጥበቃና እንክብካቤ ፕሮግራም ላይ ኃላፊ ሆኜ እየሰራው እገኛለሁ። እናም እዚህ የመጣሁበት የመርሃ ግብር ላይ የማህበረሰብ አስተዳደር ወይም ፐብሊክ ማናጅመንት በሚባለው ዘርፍ ላይ ነው ሲሳተፍ የነበረው ሀሊታ ግዳይ እባላለሁ የመጣሁት ከደቡብ ብሄር ብሄረሰቦች ክልል ከወላይታ ዞን ነው። ከሁለት አመት በፊት ከጅማ ዩኒቨርሲቲ ህግ ትምህርት ቤት ነው የተመረኩት። የህግ ባለሙያ ነኝ። ከዚህ በፊት አቃቢ ህግ ሆኜ በወላይታ ዞን ኪንዶ ኮይሻ ወረዳ አመት ከሰባት ወር አካባቢ ሰርቻለው። በአሁኑ ሰአት በወላይታ ሶዶ ዩኒቨርሲቲ ህግ ትምህርት ቤት መምህር ሆኜ በመስራት ላይ ነው የምገኘው እዚህ የመጣሁበት መርሃ ግብር በፐብሊክ ማኔጅመንት ነው በማህበረሰብ እድገት ላይ ነው እስካሁን ድረስ ስልጠናዬን ስሳተፊ የነበረው አመሰግናለሁ እኔ ደራራ ሞላ ይባላለሁኝ ትውልዴ በሆሮ ጉድሩ ወለጋ በፊንጫ አካባቢን የተወለድኩት አንደኛ ደረጃ ትምህርትም እዛው ነው የተማርኩት ከጅማ ዩኒቨርሲቲ በስነ ልቦና ትምህርት ዘርፍ ወይ ደግሞ በሳይኮሎጂ ነው የተመረኩት ከአራት አመት በፊት አሁን በአዲስ አበባ በማስተር ሴን በሶሻል ወርክ እየሰራው ነው ያለሁት። እንዲሁም በአርሲ ሙኔሳ ወረዳ በሚባል በአንድ በሀርሜ ኤጁኬሽን ፎር ዴቨሎፕመንት አሶሲሽን በሚባል ድርጅት ውስጥ በማህበረሰብ እድገት ስራ ላይ የአንድ ፕሮግራም አቀናጅ ወይ ደግሞ ኮኦርዴኔተር ሆኜ እየሰራው እገኛለሁኝ እዚህ እንግዲህ የመጣሁትኝ በሲቪክ ሊደርሺፕ ወይ ደግሞ ማህበረሰብ መሪነት በሚል ላይ ስልጠና ለማግኘት ወደዚህ ፌሎሺፕ መጥቻለሁኝ። ምስጋና ሙልጌታ እባላለሁ። እኔም የመጣሁት ከአዲስ አበባ ነው። አዲስ አበባ ውስጥ በአሁኑ ሰዓት በዋነኝነት እየሰራው ያለሁት በጀርመን መንግስት የሲቪል ፒስ ሰርቪስ ፕሮግራም እንደ ብሔራዊ የሰላም አማካሪ ሆኜ ነው ማገለግለው። ከዛ በተጨማሪ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት በትርፍ ሰዓት አስተምራለሁ። በተወሰነ መልኩ እኔም ስለሰራውበት አንድ ነገር ማለት ፈልጌ ነው የሁሉም ሀገር እድገት ሂደት ነው። ዲሞክራሲ ስርዓት ግንባታን፣ ፍትሃዊነትን ማስፈንም፣ የኢኮኖሚ እድገትን ማምጣት ያንን የኢኮኖሚ እድገት ዘለቄታዊ ማድረግ እነዚህ ሁሉ ነገሮች እድገት ናቸው፣ ሂደት ናቸው፣ በሂደት የሚገኙ ናቸው። እዚህ ሀገር አንድ ሀገር ውስጥ እነዚህ ነገሮች ለማምጣት የሁሉም ሰው አስተዋጽኦ ያስፈልጋል። የፖለቲካ መሪ፣ የሰራተኛ፣ የሴት፣ የወንድ፣ የሁሉም ሰው አስተዋጽኦ ያስፈልጋል። እኛ አሁን ኢትዮጵያ እየሰራን ያለን ሰዎች ነን። እኔ ውጭ ሀገር ነው የተማርኩት ተመልሼ የምሰራው ስለማምንበት ነው። ይሄ ኮንትሪቢሽን የእኔ ኮንትሪቢሽን እንደ ባለሙያ ለሀገሬ አንድ እርምጃም ቢሆን አስተዋጽኦ ያደርጋል ነው። ስለዚህ መሰረቱ አለ። ኢትዮጵያ አሁንም ቦታ አለ። አሁንም ብዙ የሚቀረን ነገር አለ። የሚቀረንን ነገር ሁሉም አክተር ያምንበታል፣ መንግስትንም ጨምሮ ጥረት እየተደረገ ነው ለማስተካከል። ግን የዲሞክራሲን የፍትህ ስርዓትን ኢምፖርት ማድረግ አንችልም፣ ወደ ሀገር ማስገባት አንችልም። እዛው እየሰራን ብንጎዳም እየተጎዳን ብንደሰትም የተደሰትን እዛው የምንገነባው ነገር ነው። በጣም ብዙ ለውጥ አለ ኢትዮጵያ ውስጥ። የኢትዮጵያ ሲቪል ሰርቪስ ውስጥ ብዙ ለውጥ አለ። የኢትዮጵያ ኢኮኖሚ ውስጥ ብዙ ለውጥ አለ፣ የሚታይ ነው። እዚህ ላይ ፖዚቲቭ ኮንትሪቢሽን ማድረግ ነው እኔ እንደ ግለሰብ ሚናዬ ብዬ የማስበው። ስለዚህ ይሄንን ሚናይን ይሄንን ኃላፊነቴን መወጣት አለብኝ ነው ጥያቄ። ስለዚህ ለሁሉም ለሁሉም ወጣቶችም ማስተላለፍ የምፈልገው መልእክቴ ነው። በአስማት የአሜሪካ እድገት የ300 አመት ታሪክ ነው። እና አሁንም ብዙዎቹም ፕሮፌሰሮች ስታዋሯቸው ጋቨርናንስ ሲስተማቸው ላይ በጣም ብዙ ጥያቄ አላቸው። ስለዚህ እኛም ከዛሬ 10 አመት በኋላም 20 አመት በኋላም ተሳክቶልንም ጥያቄ ይኖረናል ዋናው ነገር አብሮ አካሉ ሆኖ ለውጥ ለማምጣት እንሞክራለን ወይንስ ውጭ ሆነን ኮንክሉዥኖችን እየመሰረትን በፍርሃት ርቀን እንቆያለን? ብዙዎቹ እነኝህን ጥያቄዎች የሚልኩት በውጭ ሀገርም ብቻ ያሉ አይደሉም፣ ከኢትዮጵያም የሚልኩ ናቸው። ከዛም አልፎ ደግሞ ውይይቱን እስቲ ከሴቶቹም መስማት እፈልጋለሁኝ። ጽዮን ነኝ። ምናልባት እዚህ ጋር ለመጨመር የምንፈልገው እዚህ ስንቆይ ብዙ ቦታዎችን ማየት የምንችልበት ሁኔታዎች ተፈጥሮ ነበረ። ብዙ ታሪካዊ ቦታዎችን አይተናል። እነዛን ስናይ በተለይ ያየናቸው ታሪካዊ ቦታዎች የአፍሪካን አሜሪካንስ የሚባሉት በአሜሪካ ውስጥ የሚኖሩ ጥቁሮች ያሳለፉትን ታሪክ የሚያሳይ ነው። ጥቁር የሆኑ አሜሪካውያን ሀገሪቱን የገነቡ ሰዎች ናቸው። በጉልበታቸው ባላቸው አቅም ሁሉ ሲገነቡ የቆዩ ናቸው። እንደ ዋይት ሃውስ የመሳሰሉትን ሁሉ በእጃቸው በጉልበታቸው የሰሩ ጥቁሮች ናቸው። የእነሱን መብት ለማስከበር ያለፉት ብዙ ደረጃዎች አሉ። ታሪካቸውን ስናይ ግን በዛ ውስጥ ሁሉ ሲያልፉ ያለፈ ታሪካቸውን አሁን ያለውንም ሁኔታ የሚጠቀሙት ያንን ለመገንባት አሁን ያለውን ሁኔታ ለማሻሻል የወደፊት እቅዶችን ለመስራት ነው፣ ሲጠቀሙ የቆዩበት እንጂ ታሪክን ይዘው ለመቆየት አይደለም። ይህንም ማካፈል ስለፈለግኩ ነውና፣ በጣም የገረመኝ ነገር በተለይ አሁን የፌዴሪክ ዳግላስ ዳግላስ የእሱን ታሪክ ያለበትን ቦታ ስንጎበኝ፣ ያ ሰው ማለት ባሪያ ሆኖ ራሱን ከባርነት ለማውጣት ብዙ የታገለ ሰው ነው ከዛ ግን ከወጣ በኋላ እንደዚህ አርጋችሁ ይህ ነበር ብሎ ወደ ያንን ለመበቀል አይደለም ሄደው ግን ሀገሪቱን ለማሻሻል የሌሎቹን የጥቁሮች ታሪክ ለመቀየር እንደገና እንደ አሜሪካዊነትን ስሜቱን ይዞ ነው ሄደው። ለእኔ አመራር ማለት ወይም በእንግሊዝኛው ሊደርሺፕ የምንለው ያ ነው። ያንን ነገር ይዞ ወደ እንደዚህ አድርገው ነበር ብሎ ታሪክን ሳይሆን ያወራ የነበረው እሱ፣ ወደፊት ምን እንስራ የሚለውን ነገር ብዙ አይነት ለውጥን ያመጣ ሰው ነው። ይህንም ማካፈል ስለፈለኩኝ ነውና በየዕለት በምንኖረው ኑሯችን ሁሉ ለውጥ እያመጣን ነው። ከአንድ ደረጃ ወደ ሌላ እየተሸጋገርን ነው የምንሄደው። አሜሪካን ታሪክ ስናየው በአንድ ምሽት አይደለም እዚህ ደረጃ የደረሱት። ብዙ ከባድ ሁኔታዎችን አልፈዋል። መልካም እንግዲህ፣ ሌላ አስተሳሰብ አለ። እሺ በተመሳሳይ ሁኔታ እኛም አርከንሳ ሊትል ሮክ ላይ ሴንትራል ሀይ ስኩል ስንጎበኝ ነበር። ሴንትራል ሀይ ስኩል የሁለተኛ ደረጃ ትምህርት ቤት ነው። የሙዚየም ሆኗል። ላይክ የሁለተኛ ደረጃ ትምህርት ቤት የነበረው ከዘመናት በፊት ነው። ያ ማለት ጥቁሮች ከነ ጋ አብረው አይማሩም ተብሎ የተከለከለበት የመጀመሪያው ትምህርት ቤት ነበር፣ በአሜሪካ ታሪክ ያ ትምህርት ቤት። ነገር ግን በአሁኑ ሰዓት ሙዚየም ሆኖ እንደ ታሪክ ቅርስ ተደርጎ እየታየ ነው። ቀዳማዊት እመቤት ሚሼል ኦባማ ስትናገር የነበረው ነገር ይህንን ራሱን የሚያሳይ ነገር ነው። ምክንያቱም ከዘመናት በፊት ብዙ ትግል ነበር አሜሪካ ላይም ሁሉም ሀገር ከምንምን የተነሳው ከባዶ ነገር እና የማያቋርጥ ትግል ነው ያስፈልገው። የማያቋርጥ ሁሉም ያለበት ፊልድ ጠንክሮ ሰራ ማለት እጁን ይዞ ተያይዞ እጅ ለእጅ ተያይዞ ሰራ ማለት፣ ባለፈው ጆን ኬሪም ብለውታል። ሁሉም ሰው እጅ ለእጅ ተያይዞ የጀመረውን ነገር አንዱ ጨርሰውና ጀግና ይባላል ነው ያሉት። እና መቀባበል ነው፣ ከትውልድ ወደ ትውልድ ነው ሁሉን ነገር እየተቀባበል የምንሄደውና የሀሳብ መቀባበልም እዚህ ላይ ይኖራል። ለዚህ ነው የአሜሪካ ድምጽ ሬዲዮ እናንተን እዚህ የጋበዘው ና ኢትዮጵያ ከሚገኙ ወጣቶች ጋር በትዊተር በፌስቡክ እንደዚሁም ደግሞ በሬዲዮ እንድትጋ ስለሚገናኙና ለራሳችሁ ወጣቶቹ፣ ስለ ራሳችሁ ጉዳይ፣ ስለ ሀገራችሁ፣ ስለ አህጉራችሁ፣ ስለ አፍሪካ እንድትወያዩ በርካታ ጥያቄዎች ናቸው የደረሱን በፌስቡክ በቪኦኤ አምሐሪክ በትዊተርም በቪኦኤ አምሐሪክ። አንድ ጥያቄ አለ፣ ቆንጅታዬ ታነበዋለች። ጋሻው ጌታሁን፣ የእኔ ጥያቄ የኢትዮጵያ ወጣቶች ፖለቲካዊ ግንዛቤና የቀጣይ ራዕይ ተሳትፎ እንዴት ተተነብዩታላችሁ? ወጣቱ ወደ ቢዝነስ የተወሰኑት ደግሞ ጨዋታ ላይ እያተኮረን አይመስላችሁም? በቀጣይ ወጣቱ ምን ላይ ያተኩር ብሏቸዋል ኢዳ። እኔ የማስበው መማር አለብን። እንደገና ደግሞ ማዳመጥ መቻል አለብን። ስናዳመጥ ደግሞ ገንቢ ሀሳብ አሁን እዚህ ያየነው ነገር አንድ ጥያቄ ስንጠይቅ ጥሩም ይሁን ትርጉም ያለውም ጥያቄ ባይሆንም መልስ ሲሰጠን ወይ አስተማሪ መልስ ሲሰጠን ጉድ ኩዌስችን ብሎ ነው የሚቀበለን። መማር ጥሩ ነው። የመማር እድልም ከሌለ አይምሯችን አስፍተን ምንድን ነው የሚፈጥሩ ያለው አካባቢያችን ላይ እና የራሳችን መስጋናው እንዳለው ሁላችንም እንደምንል ያለ ነው። የራሴ አስተዋጽኦ ምንድን ነው አሁን አገሬ ባለበት። እናም እንደተባለው መንግስት ቢሮ ወይ አሁን በእኛ መስሪያ ቤት እኔ አስተዳዳሪ አደለውም ግን ቀን በቀን በምሰራው ስራ አቃለውኝ ትንሽ ለሀገሩ እንደምጫምር በኒሻንጉል ጉሙዝ ሄጄ ነበረ። ከመምጣቴ በፊት ና ምክንያቱም የኛ መስሪያ ቤት የመንግስት መስሪያ ቤቶችንም የተሻለ ስራ እንዲሰሩ እንደ ኮምፒውተር ትኖቹም ሰራተኞቹም ውጭ ሀገር ሄደው ልምድ የህዝብ አስተዳደር እንዲማሩ ያደርጋል። ና በኒሻንጉል ጉሙዝ አሁን ሲሄድ እንዲሁም ትዝ ይለኛል፣ አንድ የማዕድናት ቢሮ ሄደን እየጠበቅን ነበረ፣ ትልቅ ሰው እንዲመጣ እንዲያናግረን። ግን ወጣት ነበረ ልጁና በጣም አስደነቀኝ። ይጽፋል፣ ያዳምጣል እና እሱም ትልቅ ነገር ነው። ለእኛ ሀገር እንደዚህ እንደዚህ አይነት ነገር አይታይም። ስለዚህ ስናወራ አይቻልም በሚለው አንድ ጀምር እችላለሁኝ እንችላለን በሚለው እንጀምር። ይህንኑ ነው ከእናንተም ጋር የተነጋገሩ ሰዎች ፕሬዚዳንት ባራክ ኦባማ፣ ሚሼል ኦባማንም ጨምሮ የማይቻል ነገር የለም እያሉ ሲገልጹ የነበሩ ደራራ ሀሳብ አለን እያለን። አመሰግናለሁ። የወጣቶች ተሳትፎ በፖለቲካው ላይም በዲሞክራሲ ላይም የሚለው ነገር በጣም የተወሰነ ነው። ፖሊሲ ሬቪው ሳደረግ ነበር የወጣቶች ኢትዮጵያ የወጣቶች ፖሊሲ እንትን እና የእነሱን የአቅም ግንባታ የኢኮኖሚ የሚል ነው እንጂ ብዙን እዛ ላይ የማየው ይሄ ችግርን ፊክስ የማድረግ ችግርን የመጠገን ብቻ ነው እንጂ ሙሉ ሆኖ ማህበረሰብን የሚያገለግሉ ከራሳቸው አልፎ ለህዝብ እንዲያስቡ የሚያደርግ ነገር እዛ ላይ አላይም። ወደ ፖለቲካውም ለመግባት ደግሞ እኛ ወጣቶችም መጀመሪያ መማር አለብን መሪ ለመሆን ካላወቀን መምራት አንችልም። ካላወቀን ሌሎችን ልናስከትል አንችልም። በህብረተሰቡ ውስጥ በጥሩ መግባራችን ካልታወቀን ህብረተሰቡም አይከተለንም። እኔ ወጥቼ ነገ እዛ ጋ መሪ ሆናለሁ፣ አንድ ፖለቲካ ፓርቲ ውስጥ መሪ ሆናለሁ ብዬ ብገባ፣ ደራራ ማን ነው? እዛ ጋ ምን ሲሰራ የነበረ ነው? ጥሩ ስም አለው ወይ? ጥሩ ነገር እየሰራ ነው ወይ? በህብረተሰቡ ውስጥ የሚለው ነገር መነሳት አለበት። መማር አለብን። በእርግጥ በአሁኑ ጊዜ የወጣቶች ተሳትፎ በፖለቲካው በጣም የተወሰነ ነው። ያም ለሱም የሚጋብዝ የለም። ወጣቱም ደግሞ ወደዛ ሊገባ አይፈልግም። ከሩቅ ነው፣ በቃ እንዲሁ ነው የምንተያየው። ለም ወደ ፖለቲካው መግባት ማለት ከእሳት ጋር መጫወት መሆኑን እናውቃለን። ለዚህ ወደዛ መግባት አንፈልግም። ግን እስቲል በህብረተሰቤ ውስጥ ባለውበት ቦታ ላይ ህብረተሰቤን ለማገልገል ራሴን አሳልፌ ሰጥቼ ህብረተሰቤን ለማገልገል ፍቃደኛ ነኝ ሁሌም ይሄን ወጣቶች እንዲማሩ የምፈልገው መጀመሪያ ህብረተሰባችንን ፖለቲካ ላይም ስንወጣ የሆነ ስልጣን ስንይዝ ህብረተሰቡን እንምራ እናገልግልህ ነው እንጂ አገልግሉኝ አይደለም። አድማጮች የአሜሪካ ድምፅ ሬዲዮ ከነዚህ ወጣቶች ጋር ያዘጋጀው በአይነቱ የተለየ የሆነ የሬዲዮና የማህበረሰብ የመገናኛ ብዙሃን ውይይት አልተጠናቀቀም። በነገው ስርጭታችን ተከታዩን ይዘን እንቀርባለን። ለማስታወስ ያህል በዚህ በአሳለፍነው ሳምንት ከ45 በላይ የአፍሪካ መሪዎች በዚህ በዋሽንግተን ዲሲ በተከናወነው የዩናይትድ ስቴትስና አፍሪካ ጉባኤ አትኩሮቱን በንግድ ስራ ፈጠራ፣ መልካም አስተዳደርን በማስፈንና ዴሞክራሲን በመገንባት እንዲሁም በአካባቢ ደህንነት ጥበቃ እንዲሁም በሰላምን ማስከበር ዋና አትኩሮቱ አድርጎ ውይይቱን አጠናቆ ተፈጽሟል። የእኛም ዝግጅት በዚሁ መጠናቀቁ ነው። ያለፏችሁን ዝግጅቶች በድረገጻችን ስላሽ amharic መከታተል ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይልሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው የምሽቱ ተረኛ አስተናጋጅ ሆኜ የመሰናበታችሁ ሄኖክ ሰማግዜር ነኝ። መልካም ምሽት።